በተባበሩት መንግስታት ድርጅት አዘጋጅነት ይካሄድ የነበረው የየመን ሰላም ድርድር በተኩስ አቁም ስምምነት ጥሰት ምክንያት ከስድስት ቀናት በኋላ ተቋርጧል። ድርድሩ ይካሄድ በነበረበት ወቅት የሳዑዲ አረቢያ የአየር ድብደባና የሁቲ ሸማቂዎች ውጊያ እንዳልቆመ፣ ባለፉት ሶስት ሳምንታትም ሰዎች እንደተገደሉ ሊሳ ሽላይን ከጄኔቫ ባደረሰችን ዘገባ ጠቅሳለች። ቆንጅት ታየ አቅርበዋለች። የተባበሩት መንግስታት ድርጅት ልዩ መልእክተኛ ኡል ሼክ አህመድ ለውይይቱ ውጤታማ መሆን የግጭቶቹ መቆም አስፈላጊ ነው ብለዋል። በጣም ግልጥ ነው እንዳለመታደል ሆኖ ስምምነት የተደረሰበት የተኩስ አቁም ውል ቀደም ሲል እንደገለጥኩት አልተከበረም። አንዳንዴም ስምምነት በተደረገባቸው በመጀመሪያዎቹ ሰዓታት ሁሉ የተጣሰበት ሁኔታ አለ። ስለዚህ በቀጣዮቹ ቀናት አዲስ የተኩስ አቁም ስምምነት ስራ ላይ የሚውልበት ሁኔታ ለመፍጠር ጥረት እናደርጋለን። የመንግስት ደጋፊዎችና የሁቲ ሸማቂዎች ልዑካን ካለፈው ማክሰኞ ጀምረው በተራራማዋ የስዊስ ከተማ ማግልገን በሚስጥር ሲደራደሩ ቆይተዋል። የተባበሩት መንግስታት ድርጅት ልዩ ልዑክ ሁለቱ ወገኖች ጦርነቱን በማራዘም በዓለም መገናኛ ብዙሃን ፊት እንዳይወቃቀሱና ያ ለውይይቱ እንቅፋት እንዳይሆን በማለት ነበረ፣ ውይይቱን በሚስጥር በተያዘ ቦታ ያካሄዱት። የሰላም ድርድሩ ቢቋረጥም የመንግስት ደጋፊ ኃይሎችና የሁቲ ሸማቂዎች ልኡካን መተማመንን የሚያጠናክሩ አንዳንድ ነጥቦች ላይ እንደተስማሙ ተናግረዋል። እነሱም የእስረኞችን ሁሉ መፈታት፣ ግጭት ወደሚካሄድባቸው ቦታዎች በተለይም ከፍተኛ ውጊያ በሚካሄድባት የታኢስ ከተማ ሰብአዊ እርዳታዎች በሰላምና በፍጥነት ስለሚደርሱበት ሁኔታ ከስምምነት ላይ መድረሳቸውን ተናግረዋል። The participants likewise agreed to a negotiating framework for a comprehensive agreement እንዳልኩት ተሳታፊዎቹም ቢሆኑ ግጭቱን ለማቆምና ሁሉን አሳታፊ ወደሆነ ፖለቲካዊ ውይይት ለመጀመር ወደሚያስችል ወደ አንድ አጠቃላይ ስምምነት ለመድረስ በድርድር አካሄዱ ላይ ተስማምተዋል። ይህም የውጥረት አርጋቢውንና የትብብሩ ኮሚቴ ስራ ለመቀጠል መሆኑ ነው። ኮሚቴው ደግሞ በተባበሩት መንግስታት አዘጋጅነት የየፓርቲዎችን ወታደራዊ ተወካዮች ያካትታል። የተባበሩት መንግስታት ድርጅት ልዩ ልዑኩ ሌሎችን መተማመንን የሚያዳብሩ ጉዳዮችን ለይተው በማውጣት በእነዚህም ላይ ሁለቱን ወገኖች እንደሚያደራድሩ ገልጸዋል። የመንግስት ደጋፊዎችና ሸማቂዎችን በተናጠል በማወያየት ዘላቂ ሰላም ለማስገኘት እንደሚጥሩ የገለጡት የመንግስታቱ ድርጅት ልዩ ተወካይ ድርድሩ በጥር ወር እንደገና እንደሚጀመር ነው ያስታወቁት።